ጤና ስጥልኝ አድማጮቻችን ይህ የጥር ሁለት 2014 ዓ ም የጋቢና ቤ መሰናዶ ነው። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብሮችን እየመራው ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የሚዘልቅ ይሆናል። አብራችሁን እንድታመሹ በአክብሮት እየጋበዝን ለምሽቱ ወደ ያዝናቸው ጥንቅሮች እንሻገራለን። ለእሁድ ምሽታችን እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መርጠን ይዘን ላችኋል። ማፊ ማፊ ዲዛይን በሚለው የልብስ ዲዛይነሮቿ የምትታወቀው ኢትዮጵያዊቷ የልብስ ዲዛይነር ማህሌት አፈወርቅ የቶሚ ሂል ፊገር ፋሽን ፍሮንቲየር ቻሌንጅ ዓለም አቀፍ የፋሽን ዲዛይነሮች ውድድር ላይ ለመጨረሻ ዙር ካለፉ ስድስት ዲዛይነሮች መካከል አንዷ በመሆን ተመርጣለች። በዚህ ውድድር ላይ ከ አራት መቶ ስልሳ በላይ ዲዛይነሮች ከአለም ዙሪያ ስራዎቻቸውን ያቀረቡ ሲሆን የዚህ ውድድር አሸናፊ የሚሆኑ ሁለት ዲዛይነሮችም በአንድ አመት ስልጠናና የ ሁለት መቶ ሺ ዩሮ ሽልማት የሚያገኙ ይሆናል። የመጨረሻው ውድድርም በመጪው ሳምንት ውስጥ የሚደረግ እንደሆነ መሀሌት አፈወርቅ ለአሜሪካ ድምጽ ገልጻለች። መሀሌትን አነጋግሬ ያሰናዷት ዘገባ ቀጥሎ ይቀርባል። ላለፉት ሰላሳ ስድስት ዓመታት በዓለም አቀፍ ደረጃ በፋሽን ኢንዱስትሪ ውስጥ ስሙ የገነነው ቶሚ ሄልፊገር የልብስ ብራንድ ልብሶች፣ ጫማዎችን፣ ጌጣጌጥና ሽቶዎችን ለገበያ በማቅረብ ይታወቃል። ይህ ተቋም እንደ ኤሮፓያን አቆጣጠር ከ2018 ዓ ም ጀምሮ በዓለም አቀፍ ደረጃ በፋሽን ስራ ውስጥ ታዳጊ ለሆኑ ተስፋ ለሚጣልባቸው የፋሽን ምርቶች ልዩ ውድድር አዘጋጅቶ ሲያካሄድ ቆይቷል። ዘንድሮም ለሶስተኛ ጊዜ እያካሄደ ባለው ቶሚ ሄልፊገር ፋሽን ፍሮንቲር በተሰኘው ውድድር ላይም ኢትዮጵያዊቷ ዲዛይነር ማህሌት አፈወርቅ ማፊ ማፊ ዲዛይን ከምርጥ ለመጨረሻ ከቀረቡ ስድስት ሰዎች መካከል መገኘቷ ስላሳደረባት ስሜት እንዴት ትገልጻለች? ለእኛ እንደ ተቋም እጅግ የሚያስደስት ነበረ ኦፍኮርስ በጣም የሚያኮራም ዜና ነው። እኔም ደግሞ እንደ አንድ ግለሰብ አገሩን እንደሚወድ አንድ ኢትዮጵያዊ በጣም በጣም ደስተኛ ነበር። እኔ ደግሞ ማየው ከአንድ ድርጅት በላይ አይ ቲንክ እንደ ሀገርም የሚያኮራ ዜና ነው። ምክንያቱም ነው ለሀገራችን ጥሩ ገጽጠን የሚያሳይ ዜና ነበረ ይመስለኛል። ደስተኛ ነበረን። ማፊ ማፊ ደግሞ ሙሉ ለሙሉ ኢትዮጵያ ውስጥ ያለ ከዲዛይኑ ጀምሮ ጥሬ እቃው፣ እንዲሁም በኢትዮጵያዊ እጆች በባህላዊ መንገድ የተሸመነ ለውጭ ገበያ መብቃት የሚችሉ ዘመናዊ ልብሶችን የሚሰራ ድርጅት ነው እና የእኛ ለዚህ ትልቅ ውድድር ተመራጮች መሀል መግባት አስደሳች ነው ነው ምለው። መሀሌት አፈወርቅ የውድድሩን ሂደት ከዓመት በላይ መፍጀቱን እና የተለያዩ ደረጃዎችን አልፈው አሁን ላሉበት መብቃታቸውን ትዘረዝራለች። ከዓመት በላይ ፈጅቷል። ውድድር ወደ አንድ ዓመት እንደዚህ አካባቢ ነው የውድድሩን አናውንስመንት ከሰማ ጀምሮ ማለት ነው እና ኢሜይል ነው የደረሰኝ። በኋላ ቶሚ ሂልፊገር ፍሮንቲር ቻለንጅ ማለት ያው ቶሚ ሂልፊገር አይ ቲንክ ሁላችንም የምናውቀው አለም አቀፍ የፋሽን ድርጅት ነው እና በተለይ አሜሪካን ሀገር ዋን ኦፍ ዘ ሊዲንግ ነው መሰለኝ እና ሳየው ደስ ብሎኝ ነበረ። ምክንያቱም እንደ ፋሽን ብራንድ እኔ ስጀምርም ጀምሮ እንደ አንድ ፓሽነት ዲዛይነር ኢትዮጵያን የሚያስጠራ ዓለም አቀፍ ድርጅት እንዲሆን ነበር ምኞቴ ማፊ ማፊ እና እስከ ዛሬ የመጣንበትን መንገድ አሁንም የምንሄደው መንገድ ያንን አላማ የያዘ ነው እና ሳየው እንደ ትልቅ ኦፖርቹኒቲ በጣም ኤክሳይትድ ሆኜ ነበረ። በኋላ ግን ማስገባት ያለብን ዶክመንት የውድድሩ ደግሞ ዓለም አቀፍ ነበረ ለአፍሪካ ሳይሆን ዓለም አቀፍ ፋሽን ድርጅቶችን ነበረ አፕሊኬሽኑ የሚቀበለው እና ዲቴይሉን ሳየው ትንሽ ሬ ነገር ይቅርብኝ እንዴ? ምክንያቱም ካለብን የስራ ጫና ጋር እንደገና ይህንን ደግሞ ማስኬዱ ይከብድናል ብዬ ትቼው ነበር። በኋላ ወደ አንድ አስራ አምስት ቀን እንደዚህ አካባቢ ሲቀረውን አፕላይ ያደረግኩት የሚያስፈልገውን ዶክመንቶች አስገባሁኝ እና ከዛ ከአንድ ከሁለት ወር በኋላ ነው ቶፕ ቱ ሀንድረድ ውስጥ መግባታችን የሰማ ነው። ከቶፕ ቱ ሀንድረድ ውስጥ ደግሞ ከዛ እንደገና ሌላ ውድድር ነበረው። ሌላ አፕላይ የምናስገባቸው ዶክመንቶች ነበሩ፣ የተለያዩ ኢንተርቪዎች ነበሩ። ከዛ ደግሞ አምሳ ውስጥ ገባን። እሱ እሱ ካለቀ በኋላ ነው እንግዲህ ደግሞ መጨረሻ ላይ ቶፕሲክስ ውስጥ መግባታችን የሰማ ነው። ይዘ አፕላይ እያደረገው ከአራት መቶ ስልሳ ምናምን አፕሊኬሽን በላይ ነው የገባው። ለዚያውም አይ ቲንክ ዱሪንግ ኮቪድ ሆኖ ነው እንጂ ከዛ በፊት የነበሩት በአመት ስምንት መቶ እንደዚህ እስከ አንድ ሺ ድረስ አፕሊኬሽን ነበራቸው ነው። ከዛ ነው ማለት ነው ወደ ስድስት የገባው። ውድድሩ አድካሚ ነበር ግን ቶፕ ሲክስ ውስጥ ከገባን በኋላ ለቶፕ ሲክስ ለገባ ነው የሜንቶርሺፕ ፕሮግራም ነበራቸው እና አጠር ያለ ትሬኒንግ ነበረው ላይ የምሳተፈው እና በጣም በጣም ኢንትረስቲንግ ነበር። ቢያደክምም በተለይኛ ካለብን የስራ ጫና ቢከብድም ጥሩ አስተማሪ ነበረብን። ከዚህ በኋላ የሚቀጥለው ከቶፕ ሲክስ ውስጥ በኋላ የፋይናል ፒች አለን። ሁላችንም ፋይናል የምናቀርበው ዩኒክ ያደርገናል ድርጅታችን ዩኒክ የሚያደርገው ፖይንት ይሄ ነው፣ በዚህ በዚህ ምክንያት ማሸነፍ አለብን ውድድሩን። ብናሸንፍ ደግሞ ምን ምን እናደርጋለን አይነት የሚሉትን ፖይንቶች አጠቃላይ ሁኔታ የሚያሳይ ፒች አዘጋጅተናል ኦልሬዲ። እሱንም እሱን ነው የምናቀርበው ማለት ነው ፋይናል ላይ ከዛ ያው አሸናፊዎች አናውንስ ይደረጋሉ ሁለት አሸናፊ እና ሦስተኛው ደግሞ የስት የኦዲንስ የሚመርጠው ናሽናል ወደ አስራ አምስት ሺ ዩሮ የሚሸለመው ሰው ማለት ነው። ማፊ ማህሌት ታፈወርቅ ለዚህ ውድድር ብቁ አድርገውኛል ብላ የምታምኑባቸው ነገሮችንም ታስረዳለች። ሶ ማፊ ማፊ የምንሰራቸው ልብሶች ዓለም አቀፍ ጥራትንና ደረጃን ያማከለ ናቸው። ምርቶቻችን ደግሞ በምናዘጋጅበት ጊዜ ተሳታፊ የሆኑ ሰራተኞችን፣ ሸማኔዎቻችንን ወይም እጃቸው ያረፈባቸውን ሰዎች ሁሉ በክብር በስነስርዓት የሚገባቸውን በመክፈል የተለያዩ ስልጣናዎችን በመስጠት ኢምፓወርመንት ላይም እንሰራለን። ደግሞ እጅግ የተመቻቸ የስራ ቦታ በማዘጋጀት እንዲሁም ደግሞ የምናመርታቸውን ምርቶች አካባቢያችን ላይ ጉዳት እንዳያደርሱ ደግሞ በጣም በጥንቃቄ ነው የምንሰራው። አንዳንድ ደግሞ ከምርት የተረፉ ነገሮች ሲኖሩ ሪሳይክል አድርጎ ወደ ሌላ ምርት በማውጣት የመሳሰሉትን በደንብ ሶሻል እና ኢንቫሮንመንታል ላይ በደንብ የተጠና ፖሊሲ ቀርጸን በሱ ነው የምንንቀሳቀሰው እና ይሄ ነው ብዬ የማስበው ያው ፕሮዳክታችን አለም አቀፍ ተወዳዳሪ መሆኑ እና ደግሞ ከሶሻል እና ኢንቫሮንመንት ላይ እስከዛሬ የሰራናቸውን ስራዎች ይመስለኛል። አይ ቲንክ አንድ አመት የሚፈጅበት የውድድሩ ምክንያት በእያንዳንዱ ፕሮሰስ ላይ የምንለውንና የምናቀርበውን ዶክመንት እንደገና ተራው ስራ በተግባር ይገልጻሉ የሚለውን ፓርት ዲዩ ዲሊጀንስ ይሰሩ ነበር በእያንዳንዱ ስቴጅ ላይና ድርጅቱም እንደ ድርጅት እያደገ ነው። ለሰራተኛ እድል እየሰጠን ነው። ማህሌት በዚህ ውድድር ላይ መሳተፏ እጅግ ብዙ እንዳመጣላት ገልጻ በኢትዮጵያም በቀጣይ የፋሽን ኢንዱስትሪው እንዲበለጽግ ለዘርፉ ትኩረት ሊሰጣ እንደሚገባ በግለሰብ ደረጃ መዋለ ንዋያቸውን የሚያፈሱ ሰዎችም ልብ ሊሉት ይገባል ትላለች። ለመጨረሻ ዙር ካለፉት የፋሽን ድርጅቶች ውስጥ ስማችን ሲወጣ ወይም ዜናው አናውንስ ሲደረግ ቢዝነስ ኦፍ ፋሽን የአሁን ኒውስን ጨምሮ ከመቶ በላይ የፋሽን ኢንዱስትሪ ላይ ኢንፍሉዌንስ ያላቸው ሚዲያዎች ዘግበውት ነበር እና ያንን ደግሞ ተከትሎ እኛ ራሳችን አይተን የማናቀው በዌብሳይት ትራፊክ ነበር የገጠመን። በጣም ብዙ የእንኳን ደስ አላችሁ መልእክት ደርሶ ነበር ከተለያየ ቦታ፣ አስበን ከማናቃቸው ሎኬሽኖች እና በጣም ጥሩ ሳምንት ነበረ ልበለው። ዜናው ከወጣ ጀምሮ የነበረው ኤክስፔሪንስ ደስ ይላል። እንዳልኩሽ ነው። ፋሽን ኢንዱስትሪው ሲታይ እና ሲወራ በጣም ቀላል ይመስላል። በቃ የሆነ ግላመርስ ህይወት ያለው ነው የሚመስለው። ግን ዲፕ ዳውን በተለይ ለሚሰሩት ሰዎች እኛ ለምናመርተው ዲዛይን ለምናደርገው ይሄኑላ ማርኬት ለማድረግ ለሚለፋው ልፋት ግን እጅግ በጣም ከባድ አስቸጋሪ አድካሚ፣ ሀይሊ ኮምፒተቲቭ የሆነ ስራ ነው፣ ግን እንደዛም ሆኖ የሚያመጣው ሪዋርድ ደግሞ በጣም ሰፊ ነው። ልክ እንደ ፊልም፣ እንደ ሙዚቃ የፋሽን ኢንዱስትሪው ዓለም ላይ ያለው ኢንፍሉዌንስ ቱም ትልቅ ነው እና በዛ መንገድ ኢትዮጵያ ውስጥ መታየት አልጀመረም። ግን ሁለት ዋናዎቹ ሀሳብ ይህን ነገር አንደኛ መረዳት ከዛ ኢንቨስትመንት ነው። ፋሽን ኢንዱስትሪ ካየሽ ለምሳሌ ቶሚ ሂል ፊገር ወይም ሌላ አሜሪካን ውስጥ የሚታወቅ እንደ ማይክል ኮርስ አይነት ብራንድ ብንወስድ፣ ማለት ትልልቆቹን ትተን፣ በጣም በሚሊዮን ዶላር ኢንቨስት የተደረገበት ድርጅት ነው እና ዲዛይነሩ ብቻ አሁን አይሰራም፣ ሼር እንጂ ማጆሪቲው ኢንቨስተሮች በደንብ መጥተው ኢንቨስት አድርገውበት ማርኬቲንግ ቲም ኖሮት ትልልቅ ፋብሪካዎች ጋር ዲል ተደርጎ ትልልቅ ሪቴል ስቶሮች ተከፍቶ ገባሽ። ኢኩቲ ፈርሞች አሉ ወደ ዓለም አቀፍ ገበያ ሲመጣ ብዙ እኔም ተስፋ የማደረጋቸው ነገሮች አሉ። ከዛ በፊት እንደ አንድ ኢትዮጵያዊ ግን ብዙ ባለ ሀብቶች እያደጉበት የመጣ ሀገር ስለሆነ የኢትዮጵያን ስም ይዞ የሚወጣ ፕሮዳክት ላይ ኢንቨስት ማድረግ ማለት የእውነት ለሴንቸሪ የሚወረስ ትልቅ አስተዋጽኦ ማድረግ ነው እና ብዙ ባለ ሀብቶች ኢንቨስትመንት ቢያስቡበት እና ኢንቨስት ቢያደረጉበት ይህንን አይነት ስራ ብዬ አስባለሁ። የቶሚ ሄልፍገር ሀያ ሀያ ሁለት ቻሌንጅ አሸናፊዎች በሚቀጥሉት ሳምንታት ውስጥ የሚታወቁ ሲሆን ሁለት አሸናፊዎች በጥምረት የአንድ አመት ስልጠና በመውሰድ ዓለም አቀፍ ገበያ ውስጥ የሚገቡበትን እድል የሚፈጥርም ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ in my Elam kan lebey e ማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤይን መሰናዶ ነው። ተከታዩ መሰናዶ ደግሞ ወደ ቴክኖሎጂ ጎራ ይወስደናል። ዩናይትድ ስቴትስ በዘርፉ ከተሰሩት መካከል በእጅጉ ዘመናዊ የሆነውን የጀምስ ዌብ ቴሌስኮፕ ከሰሞኑ ወደ ጠፈር ልካለች። ቴሌስኮፑ በሕዋ ላይ በሚያደርገው ጉዞ ወቅት ለበርካታ የሰው ልጆች ጥያቄ መልስ ያስገኛል ተብሎም ይጠበቃል። ስለ ቴሌስኮፑና ስለ ፋይዳው የበለጠ ለማወቅ ሀብታሙ ስዩም በዚህ ሳምንት ዶክተር ብሩክ ላቀውን በስልክ አግኝቶ አነጋግሯቸው ነበር፣ ቀጥሎ ይቀርባል። ስሜ ብሩክ ላቀው ነው። ናሳ ውስጥ ከሰላሳ አመት በላይ ሰርቻለሁ ፕላኔታሪ ዲቪዥን ውስጥ። አሁን ደግሞ ከቲኬት ቆራት በፊት ጡረታ ወጥቻለሁ። ሰው ብገኝ ያለኝ ማድረግ አሁን ሲኒየር ፌሎ ነኝ የናሳ ሲኒየር ፌሎ ስለሆንኩኝ ስብሰባዎችን እና ሚቲንጎች አቴንድ አደርጋለሁ። ከዛ በላይ ደግሞ የአንዳንድ የወደፊት ሚሽኖችን ሪቪው አደርጋለሁ። እጅግ በጣም አመሰግናለሁ ዶክተር ብሩክ። እንግዲህ ከሰሞኑ ዩናይትድ ስቴትስ የጄምስ ዌብ ቴሌስኮፕን ወደ ጠፈር እንዳመጠቀች ተሰምቷል ከዚህ በፊትም ሀብል የተሰኘ ቴሌስኮፕ ወደ ጠፈር በ1990ዎቹ ይመስለኛል በጎርጎሳውያኑ ዘመን እንዲመጥቅ ተደርጓል። እነዚህ ቴሌስኮፖች በመጀመሪያ ደረጃ እንዲመጥቁ የሚደረግበት ዋነኛው ዓላማው ምክንያቱ ምንድን ነው? እንግዲህ ዋነኛው ዓላማው መቼም ሳይንስ ነው። እዚች ምድር ላይ ሰው እስከሆነ ድረስ አእምሮ እስካለን ድረስ ጭንቅላት እስካለን ድረስ ሁልጊዜ እንዴት ነው እዚህ የመጣ ነው? ይሄ አካባቢያችን የምናየው ሁሉ ከየት ነው የመጣው? ፕላኔታችን እንዴት ነው ፀሐይን የምትዞሩ? ፀሐይንና ፕላኔቶቹ እንዴት ተፈጠሩ? ከዛ ደግሞ ፀሐያችንና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኙ? ይሄ ሁሉ ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት፣ እና በጣም በርቀት እንዲያዩ ተደርጎ ዩኒቨርስን ያለንበትን ዩኒቨርስ ድንበሩን ጫፍን ለማየት ነው እንግዲህ ዋናው ሙከራ እንግዲህ ከዚህ በፊት የተላከ ሀብል የተባለ ቴሌስኮፕ አለ። ይሄ ባለበት ሁኔታ የአሁኑን የጄምስ ዌብ ቴሌስኮፕን መላክ አስፈላጊ የሚያደርገው ምንድን ነው? ቀደም ብሎ የነበረው ቴሌስኮፕ ስራውን አቁሟል ማለት ይሆን? አይ አናቆመም። እንዲያውም የበፊቱ ቴሌስኮፕ የሀብል ቴሌስኮፕ ግኝት ነው። ይሄኛውን እንድትሰራና እንዲመጥቅ የተደረገበት የቀድሞ ሀብል ቴሌስኮፕው። እንደምታውቁት ከመሬት ቅርብ ሆኖ ነው የሚዞረው። ወደ ሶስት መቶ ሀምሳ አራት መቶ ኪሎ ሜትር ነው ከምድር መነጽሩ። ዋናው ቴሌስኮፕ መስታዋቱ ተበላሽቶ፣ ታስታውሱ እንደሆነ አስትሮኖቶች ተልኮ ሁሉ አድሰውታል። ይሄኛ ሁለተኛው ግን በጣም ሩቅ ነው የሚሄደው አንድ ሚሊዮን ተኩል ኪሎ ሜትር ርቀት ላይ ነው የሚሆነው። ስለዚህ እንደ ፕላኔት ፀሐይን ነው የሚዞረው እንጂ ገመድ ምድራችንን አይዞርም። ስለዚህ ቢበላሽ ሰው ልኮ ማደስም አይቻልም። ስለዚህ ይሄ ነው ልዩነቱ። ዋናው ግን ሳይንሳቸው የሚቀጣጠል እንጂ አንዱ አንዱን አይተካም እንደውም በአሁኑ በአሁኑ አነጋገር የሚደማምር ነው ለማለት ይቻል። በየጊዜው በዜና አውታሮች አዳዲስ ቴሌስኮፖች መጠቁ እንዲመጥቁ ተደረጉ የሚለው ዜናዎችን እንሰማለን። የእነዚህ ቴሌስኮፖች መምጠቅ በሰው ልጆች ህይወት ውስጥ የሚኖረው ፋይዳና ጥቅሙ ከምን ጋር ይያዛል? ጊዜ ካለን ስለ አዲሱ ጀምስ ዌብ ስፔስ ቴሌስኮፕ ትንሽ አንዳንድ ተጨማሪ ኢንፎርሜሽኖች ለመስጠት፣ የመጀመሪያው ድሮ የተላከው ቴሌስኮፕ ዋናው መስተዋቱ ብርሃን የሚቀበለው መስተዋት ማለት ነው ሁለት ሜትር ተኩል ነበር። ይሄኛው ድስ ነጥብ አምስት ሜትር ነው። ስለዚህ በሰርፌስ ኤሪያ በማለት ከመቶ እጥፍ በላይ ፓወር አለው የአሁኑ ቴሌስኮፕ በዛ አንጻር ሲታይ ሁለተኛው የድሮ ቴሌስኮፕ በአይናችን የማየው የምናያት ብርሃን ነበረ፣ የሚያየው ኦፕቲክስ ብቻ ነበረ። የአሁኑ ግን ከዛ ወደ ኢንፍራሬድ በአይን የማይታየው የሙቀት ጨረር ማለት ነው፣ በዛ ነው የሚያየው። ለምን በጣም ጫፍ ጫፍ ዩኒቨርሳችን አስራ ሶስት ቢሊዮን ዓመት በፊት ሲመሰረት በዛን ጊዜ እንዴት ጨረር ወደ ማተር እንዴት ጨረር ወደ ሃይድሮጂን እንደተቀየረ ዳርክ ማተር የሚባለው ነገር እዛ ላይ ትልቅ ተጽዕኖ ነበረው የሚባል ስላለ ያንን ለማየት ነው። ቢግ ባንግ ነው እንግዲህ ዩኒቨርሲቲ ጀምረ የሚባለው የአስራ ሶስት ቢሊዮን ዓመት በፊት የሆነውን ለማየት ነው። እንዴት ነው ጨረር ወደምንነካካው፣ እንደ ብረት፣ እንደ እንጨት፣ እንደ ድንጋይ እንዴት ተቀየረ የሚለውን ፈንዳሜንታል በጣም መሰረታዊ የሆነ ጥያቄ ለመመለስ ነው የሚላቀው እና አሁን ላቀረብከው ጥያቄ ምንድን ነው ጥቅሙ ከተባለ አንደኛ አስር ቢሊዮን ዶላር ነው የወጣው የቴሌስኮፕ እንግዲህ ከዚህ በፊት ከተላኩ ቴሌስኮፖች ወይም ሚሽኖች በጠቅላላ ከፍተኛ ወጪ የተደረገበት እና ደግሞ በጣም የተወሳሰበ በጣም ኮምፕሌክስ የሆነ ቴሌስኮፕ ነው። እና ይህንን ግን ለማድረግ እዚህ ምድራችን ላይ ማዕት እኮ ኢንጂነር ሰርቷል። ማዕት አዳዲስ ወጣት ኢንጂነሮች ሰልጥነዋል፣ በጣም በላቀ ቴክኖሎጂ። ብዙ ሰዎች ይህ አስር ቢሊዮን ዶላር ዝም ብሎ ጠፈር ላይ አይደለም የተወረወረው የሰዎች ደሞዝ ነው። ይኸው ነው። ተመልሶ በታክስም ወደ መንግስት ይመለሳል እና ከዛ በተለፈ ደግሞ ብዙ ብዙ ኢንቨንሽንስ በጣም ኮምፕሊኬትድ ስለሆነ፣ በጣም አስቸጋሪ ስለሆነ ብዙ አዳዲስ ኢንቨንሽንስ ተደርገዋል ይህንን ለመስራት እና እነዚህ ለወደፊት ጠፈር ላይ ትላልቅ ቴሌስኮፖች ወይም ወደ ማርስ የሚሄዱ ትልልቅ መንኮራኩሮች እዚህ ምድር ላይ ከመግጠም እዛ ጠፈር ላይ መቅጠም እንደሚቻል ሁሉ የሚረዳ ነው። ይሄ ይሄ ቴሌስኮፕ የተላቀው እና ብዙ ቴክኖሎጂ አዳዲስ ቴክኖሎጂዎች ለሰው ልጅ አትርፈዋል ማለት ነው። ስለዚህ በአጠቃላይ የሰው ልጆች የጀመሩትን ምርምር አንድ እርምጃ የሚያራምድ ነው ማለት ይቻላል። በጣም በጣም እንደ አስር ወይም መቶ እርምጃ ወደፊት የሚያስኬድ ነው። በአሁኑ ሰዓት አንድ ሚሊዮን ተኩል ኪሎ ሜትር ነው የተባለው ሄዶ የሚያርፍበት ቦታ አሁን ስልሳ በመቶ ተጉዟል። ወደ ጠ መቶ ሰላሳ ሺህ ኪሎ ሜትር ተጉዟል። ቀጥሎ ሳምንት እንደዚህ ይደርሳል ማለት ነው። እና ከዛ እንግዲህ ያው ሳይንስ ስራውን ይጀምራል። እጅግ በጣም አመሰግናለሁ ዶክተር፣ አመሰግናለሁ። አሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የእሁድ ምሽት ጥር ሁለት ሁለት ሺ አስራ አራት አመተ ምህረት መሰናዶ ነው እያዳመጣችሁ ያላችሁት። አብራችሁን ስለሆናችሁ፣ ምርጫችሁ ስላደረጋችሁን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ እንዲሁም በትዊተር ላይ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ወደ ተከታዩ ዘገባ ደግሞ እንለፍ። የካሜሮን ባለስልጣናት ዛሬ ለሚጀምረውና በአህጉሪቱ ተወዳጅ ለሆነው ለአፍሪካ የእግር ኳስ ዋንጫ ውድድርን ለመታደም ሲሉ ብዙዎች የኮቪድ-19 ክትባትን እየወሰዱ ነው ሲሉ አስታወቁ። የውድድሩ አዘጋጆች የሆኑት ካፍም ታዳሚዎች ቢከተሙም እንኳን ወደ ስቴዲየሙ ዘልቀው ለመግባት ኮቪድ-19ን ተመርምረው ከቫይረሱ ነፃ መሆናቸውን አረጋገጫ ይዘው መምጣት እንዳለባቸው እያስተዋወቁ ይገኛሉ። የሞኪ ኤድዊን ከንድን ዝዛን ዘገባ ቀጥዬ አቀርበ አቀርብላቸዋለሁ በካሜሮን ያውንዴ በሚገኘው ሜሳሲ ሆስፒታል ፊትለፊት የሞተር ሳይክል ታክሲ ሹፌሮች የኮቪድ-19 ክትባትን ለመውሰድ ተሰልፈዋል ከእነሱ ውስጥ አንዱ የታክሲ ሹፌሮች ማህበር ምክትል ፕሬዚዳንት የሆነው የ29 አመቱ ጋብርኤል ኒዴዚ ነው ኒዴዚ የአፍሪካ ዋንጫን ለማየት የሚችለው በመከተብ ብቻ መሆኑን ይናገራል ክትባቱን የምወስደው ስላመንኩበት አይደለም። በአውሮፓ የሚጫወቱትን የሴኔጋሉን ሳዲዮ ሜን የግብፁን አጥቂ ሙሐመድ ሳላህን ለማየት ነው። ስለ እነሱ ሰምቻ፣ ያለው ግን አይቻችሁ አላውቅም። ያለኝ እድል ይሄ ነው። ክትባቱን ወስዶ ወደ ሜዳ በመግባት እነሱን መመልከት። ብዙ ሰው ክትባቱን እየወሰደ ያለው በአፍሪካ ዋንጫ ምክንያት ነው። ንደዚ የታክሲ ሾፌሮች ማህበር የአፍሪካ ዋንጫን ለመመልከት ለሚሹ አባላቶቹ በነጻ እንዲከተቡ ሲያበረታታ መቆይቷል ይላል። እስካሁን ድረስም ሶስት መቶ የሚደርሱ የሞተር ሳይክል ታክሲ ሾፌሮች ክትባቱን መውሰዳቸውንም አስታውቋል። ሆቴሎች ምግብ ቤቶችና የአውቶብስ መጓጓዣ ድርጅቶችም ሰራተኞቻቸው የአፍሪካ ዋንጫ ለመታደም ወደ ካሜሮን የሚመጡ በሺዎች ከሚቆጠሩ ሰዎች ጋር ስለሚገናኙ እንዲከተቡ እያስገደዱ ይገኛሉ። የካሜሮን መንግስት ያለፈው ወር ላይ የእግር ኳስ ጨዋታው ለመታደም ወደ ስቴዲየም የሚገቡ ሰዎች የክትባት ካርድ እንዲያሳዩ መመሪያ አውጥቷል። ይህን ተከትሎም የእግር ኳስ ደጋፊዎችም ክትባቱን እየወሰዱ ነው። የአፍሪካ የእግር ኳስ ኮንፌዴሬሽን ካፍ ታዳሚዎች ወደ ስቴዲየም ሲመጡ ከክትባት ካርድ በተጨማሪም የ24 ሰዓት እድሜ ያለው ከኮቪድ-19 ነጻ የሚል የማረጋገጫ ወረቀት ይዘው እንዲመጡም መመሪያ አውጥተዋል። ይህንን ማድረግ ሳይችሉ ቀርተው የኮቪድ-19 የምርመራ ውጤት ላላመጡትም የእግር ኳስ ስቴዲየሞቹ በር ላይ የኮቪድ-19 ምርመራ የሚደረግ ይሆናል። ዶክተር ጂኦርጂስ አላኢን ኤቷሙንዴ ሙባላ በካሜሮን የማህበረሰብ ጤና ሚኒስቴር መስሪያ ቤት ውስጥ የወረርሽኝና የተላላፊ በሽታዎች ዳይሬክተር ናቸው። ካሜሩን ይህን የአፍሪካ ዋንጫ በንጽህናና ጤናማ በሆነ መንገድ ለማካሄድ የክትባት ጣቢያዎችን ቁጥር ከማሳደግ በተጨማሪም እጅግ ብዙ የኮቪድ አስራ ዘጠኝ ክትባቶች ከቻይና ከአውሮፓና ከአሜሪካ እንዲገቡ አድርጋለች። ወደ ክትባት ጣቢያ የሚመጡ አብዛኞቹ ሰዎችም የሚከተቡት ይህንን የአፍሪካ እጅግ የሚከበር ውድድር ለመመልከት እንደሆነ እየተናገሩ ይገኛሉ። ወደ ካሜሩን የእግር ኳስ ጨዋታውን ለመታደም በአየር፣ በየብስና በባህር መጓጓዣዎችን ተጠቅመው የሚገቡ ደጋፊዎች፣ ተጫዋቾችና ባለስልጣናት በሙሉ የኮቪድ አስራ ዘጠኝ ምርመራ እየተደረገላቸው ሲሆን ቫይረሱ የተገኘባቸውም ወደ ሆስፒታሎች ለሕክምና እየተወሰዱ ነው። ይሁንና እስካሁን ድረስ ምን ያህል ደጋፊዎች፣ ተጫዋቾችና ባለስልጣናት ላይ ቫይረሱ እንደተገኘ ይፋ አልተደረገም። 传奇。 ቅናሾቻችን፣ ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ጥር ሁለት 2014 ዓ ምት የጋቢና ቤ መሰናዶን እዚህ ላይ ፈጸምን። ስናስተናግዳችሁ ያምሸ ነው ሄደን ገረመው፣ በመስተንግዶ ኤልያስ አስማረ በቅንብሩ ነበሩ፣ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት በመደበኛው መሰናዶ እንገናኝ እያልን በዚሁ እንሰናበታችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ፣ እንዲሁም በትዊተር ሀሽታግ ጋቢና በመጠቀም በድረገጽም ላይ ቪኦኤ አምሃሪክ ድረገጽ ላይም ልታገኙን ትችላላችሁ።